ከማህበረሰብ ለማህበረሰብ አቶ ቀድሰው ሁነኛው የኢትዮጵያ መረዳጃ እድር በሲድኒ ሰብሳቢ እድራችሁ ከተመሰረተ አስር አመታትን አስቆጥሯል። በቅርቡም የአስረኛ አመት በዓሉን ለማክበር እየተዘጋጃችሁ መሆኑን ይታወቃል። ይህንን እድር የዛሬ አስር አመት ልትመሰረቱበት ያደረገው ዋነኛው ምክንያቱ ምንድን ነው? ከተመሰረተስ በኋላ ላለፉት አስር አመታት ለህብረተሰቡ ጠቃሚ ስራዎችን ሰርቷል። ትኛ እርስ ቤትን ማመስገን ወዳለሁኝ ይህንን ፕሮግራም ይዛችሁ እኛ የእድሩን በተመለከተ በዚህ ቦታ ላይ ቀርበን እንድንገልጽ ጊዜና ሰዓትን ስለሰጣችሁን በጣም አድርጌ በኢትዮጵያ እና በኤርትራውያን በሲድኒ በሚገኙት ስም ላመሰግን እወዳለሁ። እድሩ እየተቋመው በሁለት ሺህ ዘጠኝ ዓመተ ምረት ነው። ለድሩ መቋቋም ዋና ምክንያት የሆነው ሀገራችን ትተን ከወጣን በኋላ በተለይ ዲያስፖራ ኅብረተሰብ በውጭ ሀገር በጣም ከሚገዳደሩት ችግሮች አንዱ ምንድን ነው፣ ሰዎች ከዚህ ምድር በሞት በሚሰናበቱበት ጊዜ የሚገጥመን ቻሌንጅ በጣም ከፍተኛ ነው። በውጭ ሀገር በምንኖርበት ጊዜ ራሱን የቻለ ሲስተም አለው። እዚ ሀገር በኢንሹራንስ ወይ ደግሞ በተለያዩ የፊውነራል ማህበር ውስጥ ተገብቶ መስተንግዶን ካላገኙ ሰዎች ሲሞቱ ቀላሉ የቀብር ስርዓት ማድረግ አይቻልም እና በዛ ምክንያት የተለያዩ ችግሮችን ስናሳልፍ የተመለከቱ ወንድሞችና እህቶች ይህንን ሀሳብ አመንጭተው፣ በአንድ ወቅት አንድ ወንድም ከዚህ ዓለም በሞት በተለየበት ጊዜ ከፍተኛ ችግር ነባር ቦዲውን በተገኝ ቦታ ለማስቀመጥ ከህዝቡ እየተለመነ መከራው ለደረሰባቸው ሰዎች ሁሉ ሌላ መከራ እስከሚሆን ድረስ የተቸገርንበት ወቅት ነበረ። በዛን ወቅት ይህንን ጉዳይ ያዩ ሰዎች እስከመቼ ነው በእንደዚህ የምንቀጥለው? እና ይህንን ጉዳይ አንድ ነገር አለ ማድረግ አለብን ብለው በ2009 ቁጥራቸው ትንሽ በሆኑ ሰዎች የተጀመረ እድር ነው እና አጀማመሩ ከችግር የመጣ አጀማመር ነው ለማለት ብዬ ነው። ብዙ ጊዜ ችግር መፍትሄን ወይም መላን ይዞ ይመጣል ይባላል። እርስዎ የጠቀሱት ችግር እዚህ አውስትራሊያ ውስጥ በተለያየ ከተማ በሚኖሩ የኅብረተሰባችን ክፍል ውስጥም የሚጋራ ነው። ኢትዮጵያ ውስጥ እድርን ስናስብ የተለያየ አይነት ስርዓቶች አሉ። ኢትዮጵያ ከሚኖረው ኅብረተሰብ ጋር አብሮ ሊሄድ የሚችል ለምሳሌ በየወሩ እየተገናኙ የእድር ክፍያ መክፈል፣ ስብሰባ ባለ ጊዜ መገኘት፣ ቀብር ሲኖር ሁሉም ሰው መገኘት የሚባሉ ነገሮች አሉ እና እንደዛ አይነት ህጎችስ እዚህ ሀገር ካለው የኅብረተሰብ ክፍል ጋር እንዴት አብሮ ሊሄድ ይችላል? በተቻለ መጠን የእድርን ጠቃሚነት ከኢትዮጵያ ሀሳቡን ወስዶ ግን ደግሞ እዚህ አውስትራሊያ ውስጥ በሚኖረው የህብረተሰብ የቀን ተቀን ህይወቱ ጋር አብሮ እንዲሄድ ያደረጋችሁበት መንገድ አለ ወይ? እንግዲህ እንደምታውቂው ማርታ በውጭ ሀገር የሚኖረው ሰው ብዙ አይነት ቻለኞች ናቸው ያሉት። ሰው ከሀገሩ ወጥቶ ከዘመድ ርቆ ነው ያለው። የምንኖርበት የራሳችን ካልቸር ነበረ። አሁን ወደ ስንመጣ ደግሞ ሌላ ካልቸር ውስጥ የምንገባው ትልቁ ፈተና የሆነው መጀመሪያ ይህን ሀሳብ ወደ ሰው ወስዶ ሀሳቡን መሸጥ በጣም ትልቅ ፈተና ነው የነበረው። የጀመሩ ሰዎች እኔ እንግዲህ ከጀማሪዎች በኩል አይደለሁም። ነገር ግን የጀመሩ ወገኖችን በደንብ አውቃለሁና ሀሳቡንም አውቃለሁኝ። እንዲያውም መጀመር ሁሉ አያስፈልግም በሰለጠንበት ሀገር ውስጥ ሆነን እንዲህ ነገር አያስፈልግም፣ ሰው ኢንሹራንስ መግባት አለበት፣ ሌላ ሌላ ነገር ቅድሚያ መስጠት አለበት የሚል ሀሳብ ስለነበረ ለመጀመር ሀሳብም ቢኖር ሁላችንም ሀሳቡን በቅንነት ተቀብለን ወዲያውን የተጀመረ አይደለም እና ግን ምንድን ነው ያደረግነው፣ ያው ህግ አለው የራሱ ደንብና ህግ ያለው በርግጥ መነሻችን ያው በኢትዮጵያ ጀምረን ስለነበርና እንዳልሱ አንችም እንደገለጹ በሀገራችን በነበርንበት ጊዜ ከአያቶቻችን ከአባቶቻችን፣ እና አሁን በእኛ ትውልድ ካለው ህብረተሰብ የእድርን አስፈላጊነት ስለምናውቅ ያው አጀማመሩ ቢገባንም፣ ግን ሀሳቡን ለመቀበል ተቸግረን ስለነበረ፣ በኋላ ግን የራሱ የቻለ ወጥ ጦርነት ማለት ነው። በመንግስት ደረጃ ተመዝግቦ ያው በመጠኑም ቢሆን መጠነኛ የሆነ ገንዘብ እየሰበሰበ ከሰው ሰዎች በተለይ በሚሞቱበት ሰዓት መጠነኛ የሆኑ እርዳታዎችን እያደረገ ላለፉት አስር አመታት በተለይ በቀብር ዙሪያ ሰዎች በሚሞቱበት ሰዓት ገንዘብ በማውጣት ወደ ኢትዮጵያ የሚላክም ከሆነ ወደ ኢትዮጵያ በመላክ በዚሁም ደግሞ የሚያርፍ ከሆነ በዚሁ እንዲያርፍ በማድረግ ስራዎችን ሰርቷል። በተለይ በቅርብ ጊዜ ወዲህ ደግሞ ከሁለት ዓመት ወዲህ ያለውን ሕግ በማሻሻል የአጭር ጊዜ የመካከለኛ ጊዜ እና የረዥም ጊዜ ህግር በመያዝ ወደፊት የሚሰራበት ነገር ከህዝቡ ጋር ሆነን ህጉን አሻሽለን አውጥተን እኔም ባለፈው ዛሬ ኢትዮጵያ ህጅ ነበር እና ከኢትዮጵያም ካሉ ድሮች ጋር አንዳንድ ህጎችን የነሱን ኮንዲሽን በማምጣት ወደዚ ሀገርም በመቀየር አንዳንድ ነገሮች አሻሽለን ያንን አስገብተን ነው ያለ ነው። ቀደም ሲል እንደገለጹት ይህ የኢትዮጵያውያን መረዳጃ እድር በሲድኒ ከተመሰረተ ጀምሮ ኢትዮጵያውያን በሚያልፉ ጊዜ በተረጋጋ ሁኔታ ቤተሰቦችም ሳይቸገሩ እንዲፈጸም እያደረገ ይገኛል። ና ለወደፊትስ በተለይ ደግሞ እድሮች የሞተን ከመቅበር ባሻገር ተጨማሪ አገልግሎትን ሊሰጥ የሚችልበትን እቅዶችን ለማየት ሞክራቸዋል ወይ? ለምሳሌ አንዳንድ ማህበራት በተለያየ በጎ አድራጎት ስራዎች ላይ ሊሳተፉ ይችላሉ። አገር ቤትም ላለው ህብረተሰብ ለመርዳትም ይሁን እዚህም ላለው ህብረተሰብ ለመርዳት ይችላሉ። ና ይህንንስ አስባቸዋለሁ ወደፊት ያጭር ጊዜ ና የመካከለኛና የረዥም ጊዜ ብለን ከያዝናቸው እቅዶች ውስጥ ያለውን ነው። አሁን ጥያቄ እና ተገቢ የሆነ ጥያቄ ነው። የባሉ አከባበር አንዱ ዓላማ ይሄ ዋነኛው ዓላማ ምንድን ነው? እዚህ ያለውን ሰው በዚህ ውስጥ እንዲታቀፍ፣ በድር ውስጥ የሌሉ የሲድኒ ነዋሪዎች እንዳቱ በዚህ ውስጥ አሁን ኢትዮጵያውያን እድር የኢትዮጵያ ስንኝረው እንጂ ኤርትራውያኖችም አሉበት፣ በማህበሩ ውስጥ እና በመጀመሪያ በዚህ በሲድኒ ውስጥ ያሉትን ኢትዮጵያውያንና ኤርትራውያንን እንዲሁም ደግሞ ሌሎች ዜጎችን፣ ምክንያቱም እድር ነው እና በዛ ውስጥ ማቀፍ እና እድሩን የበለጠ ሁሉም ሰው ሀሳቡን ገዝቶት ወጣቶችንም ጨምሮ ማለት ነው በዛ ውስጥ እንዲሰሩ እንዲገቡ ማድረግ የመጀመሪያው የአጭር ጊዜ እቅዳችን ነው። እንደተባለው የመካከለኛ ጊዜ እቅዳችን ቅድም እንዳልሽው ሰውን በማቀራረብ በዚህ በሲድኒ ውስጥ ያሉ የወድሩ አባል የሆኑ ልጆች አሉ፣ ወጣቶች አሉ። በተለይ እነሱን ማቀፍ እንፈልጋለን። ምክንያቱም የተማሩ ናቸው። ብዙ ጉልበት፣ ብዙ ሀይል በውስጣቸው አለ። ስለዚህ ደግሞ ከዚህ ከሰለጠነው ነው ዓለም ጋር በብዙ ነገር የሚሄዱ ስለሆነ እነሱን በቢል ክላስ አቅፍን ብንሄድ ወደፊት መቀጠል እንደሚችሉ ስላምንበት እነሱን ከምናቅፍበት አንዱ የኦንላይን ላይበራሪ የመጀመር እሱ፣ ዛንድ ወንድም አለ እሱን እየሰራ ነው ያለው። ሰው ቤቱ ሆነው መጽሐፍቶቹን ይዋዋሳል ማለት ነው በኦንላይን ላይበራሪ። ሁለተኛው የቱቶሪያል መጀመር ማለት ነው። ለምሳሌ አሳይመንታቸውን መርዳት የወላጆቹ በርደን መካፈል ብንችል ችግሩ የበለጠ እየተቀራረበ ና ቱቶሪያን የመጀመር ጉዳይ የሁለተኛ እቅዳችን ነው። እንደዚህ የረግን ከሄል ህብረተሰቡ ይገናኛል ማለት ነው። የሶስተኛው ቅድም ያልሾው ነው። የሶስተኛው ከተለያዩ ድርጅቶች ጋር ነን ፕሮፊቶብል ኦርጋናይዜሽን ከሆኑ ድርጅቶች ጋር በመገናኘት የበለጠ አብረን በጋራ የምንሰራበት ሁኔታ መፍጠር እና የራሳችን የሆነ መሬት ገዝቶ ነርሲንግ ሆም ወይም ደግሞ ሪታይር ቪሌጅ መመስረት ነው። ግባችን ያ ነው እንግዲህ ምክንያቱም እየጨመረ በሚሄድበት ሰዓት አብዛኞቻችን ኢትዮጵያ ሄደን እንድንኖር አንችልም። ስለዚህ ምንድ ነው አሁን የምናያቸው የተለያዩ ኮሚኒቲዎች፣ የግሪክን ኮሚኒቲ፣ የኢጣሊያን ኮሚኒቲ ብናይ ዝም ብለው የደረሱ አይደሉም። ስለዚህ ትልቁ ታርጌታችን የት ጋር ነው ያለው ማለት ነው የራሳችን የሆነ መሬት በመግዛት የራሳችን የሆነ ሰርቪስ የምናገኝበት ነርሲንጎምና ወይ ደግሞ ምርታዊ በለጅ የምንመሰረትበት በዛ ውስጥ ብዙ ስራዎችን የምንሰራበት ለምሳሌ የጤና ችግር ያለባቸው ልጆች አሉ። አንዳንድ ማህበራዊ ና ኢኮኖሚያዊ ችግሮች የሚደርስባቸው ሰዎች አሉ። ቅድም እንዳልከው ሰዎች ሲሞቱም ከመቅበር ይልቅ በቁመና እያሉ የማገዝ ሁኔታ ነው መካሄድ ያለበት። ሞት ቀጥሮ አይመጣም፣ ችግር ቀጥሮ አይመጣም። ስለዚህ ከንፈር መጥጦ ከማለፍ ይልቅስ ከሰዎች ጋር በችግራቸው ጊዜ አብረን መቆም ስላለብን በእኛ ትውልድ ብቻ በእኛ ደረጃ ብቻ የሚካሄድ ሳይሆን በመጪው ትውልድ መካሄድ አለበት ብለን ነው የያዝነው በእርግጥ ትልቅ ስራ ነው የሚጠይቅን። ብዙ ቻለጅ ሊኖሩ ይችላሉ፣ ግን ይህንን የሚያደርጉ ሀቅን ያላቸው ሰዎችን በመካከላችን ስላሉ ይህንን ለማድረግ ነው የምናስበው። ስለዚህ ወደፊት ከሌሎች ድርጅቶች ጋር ለመስራት እቅዶች አሉን። ሎካል ኤምፒዎች ጋር እየተነጋገርን ነው ያለ ነው። ጥቃቅ ሆኑ ፕሮሚሶችን ገብተውልናል። ሀሳቡና ራዩ አለን ለማለት ነው። መልካም የሆኑ የአጭር ጊዜና የረጅም ጊዜ እቅዶች ነው ያሏችሁ። እነዚህ ደግሞ ለህብረተሰቡ የሚያበረከቱት ፋይዳ ቀላል የሚባል አይደለም። በተለይ ደግሞ ረጅሙ ያሰባችሁት ወደ እርጅናው አለም በሚካሄድበት ጊዜ ከሞት በፊት ባለው የመሸጋገሪያ ጊዜ ውስጥ የሚኖሩ የመጦሪያ ቤቶችን ቀደም ብሎ አዘጋጅቶ ማስቀመጡ መልካም የሚሆን ጅምር ነው። በተለይ አሁን የኛው ማህበረሰብ አዲስ መጥ ከሚባሉት የህብረተሰብ ክፍሎች መካከል የሚመደብ በመሆኑ ራቅ አድርጎ ማሰቡና ለረጅም ጊዜ ይሄም ሊመጣ ይችላል ብሎ መዘጋጀቱ መልካም ሀሳብ ነው። ፋይዳውም ለረጅም ጊዜ የሚተርፍ ነው የሚሆነው። እንግዲህ አስረኛ ዓመታችሁን በከፍተኛ ሁኔታ ለማክበር ነው የተዘጋጃችሁትና በዚህ አጋጣሚ በዓሉን በተመለከተ የሚያስተላልፉት መልእክት ምንድን ነው? እንግዲህ ምንድን ነው ያው ይሄ አስረኛ ዓመት የምስረታ በዓል ስናከብር ድሩ አሁን ኦልሞስት በአንድ መቶ ስልሳ ቤተሰብ ኃላፊዎች ያሉት ማለት ነው ቢያንስ በእያንዳንዱ ቤት ውስጥ ሚኒመም ሶስት ሰዎች ይኖራሉ ማለት ነው። ከአምስት መቶ በላይ መንበር አሉት ማለት ነው። ስለዚህ ይህንን ህዝብ ማገናኘት የማስተዋወቅ የመጀመሪያው ስራችን ትልቅ የራት ግብዣ አለን። ባለፉት አስር አመታት ውስጥ በተለያዩ ተርም አንድ ተርም ሁለት እና ተርም ሶስት ተርም አራት በአመራርነት ላገለገሉ ወገኖች እንሸልማለን ማለት ነው። በዛ ቦታ ቆንጆ የሆነ በድሮ አባላት ተከሽ ምንቀረበ የራት ግብዣ አለን። ቲንክ እናንተ ኖርን ስለነበረ እንግዲህ ኮቪድም ስላለ ረቀቱም ስላለ ሌላ ጊዜ እንገናኛለን። በዚህ አጋጣሚ እናመሰግናለን ስለ ግብዣ። ሁለተኛ በእድሩ ላይ የምናስተላልፋቸው መልእክቶች አሁን ከአንቺ ጋር ያነሰናቸውን መልእክቶች እናስተላልፋለን። ኢትዮጵያኖች ነን፣ በጣም በቀላሉ እንግባባለን። ሲጀምር እድር ተብሎ ይጀምር። ዛሬ እድር ትልቅ ቦታ አለው ኢትዮጵያ ውስጥ ሰዎች በቁመና ነው መጠቃቀም ማለት መረዳት ያለ ተራራን የሚያህል ችግር ማስወገድ እንችላለን እኛ አንድ ከሆነ ማለት። ስለዚህ ገንዘቡ ብቻ ለምንፈልገው ሀሳቡን እንፈልጋለን የሰውን እውቀቱን እንፈልጋለን። መቀራረቡን እንፈልጋለን። ወደፊት ሊሰራ ያለውን ስራ አሁን መሰረት የምትልበት ስለሆነ ትልቁ ቅስቀሳ የምናደርገው አንደኛ ሰው በዛ ቦታ እንዲገኝ ነው። ሁለተኛ ደግሞ ብዙ ልዩነቶች ሊኖሩን ይችላል። ይሄ ግን የእያንዳንዳችንን ቤት የሚያንኳኳ ችግር፣ ማንም ደግሞ ከዚህ ማምለጥ አይችልም። ቁጭ ብለን ተነጋግረን እድሩን የሚያድግበት መንገድ የምንተልምበት ነው የሚሆነው። ለምሳሌ ፊኒራል ኢንሹራንስ ያለው ሰው እኮ ዝም ብሎ ቀብሮ ይሄዳል እንጂ አያጽናና። ተጠምቶ ያጽናና እና እኛ ግን ሰዎች ከታመሙበት ጊዜ ጀምሮ እስከ መጨረሻው ድረስ አብረን ነው የምንቆመው። ሁለተኛ አሳፋሪም ነው ሰው ሲሞት ገንዘብና ወረቀት ይዘን በየሰው ፊት እየዞር ነው ሳንቲም መሰብሰብ በጣም አሳፋሪ ነው። ለእኛ ሰው ይሰጣል ቸር ነው፣ ግን ለቤተሰብም አሳፋሪ ነው ለእኛም ስለዚህ ሰው አፎርድ ማድረግ ይችላል መክፈል ይችላል፣ ግን አቴንሽን አልፈጠነ በእነዚህ ጉዳይ አቴንሽን ሰው እንዲሰጥ የማድረግ ነገር ነው። ሌሎች ስቴቶችም ያሉ ይህንን ነገር እንዲጋሩ እንፈልጋለን። ጠይቀውን ከዚህ በፊት አንዳንድ ህጎች እንራግላቸው ስቴቶች አሉ። እዛ ሆነው ሌላ ስቴት ሆነው ዚ መግባት አይችሉ፣ ምክንያቱም ልንረዳ ስለማንችል ማለት ነው። ስለዚህ በያሉበት በዚህ በአውስትራሊያ ውስጥ ያሉ በያሉበት ከኛ በተሻለ ይህንን ነገር ሀሳብ ወስደው ከኛ በተሻለ እንዲሰሩ እንካሬጅ እናደርጋለን። ብዙ ሰዎች እንጠብቃለን። ብዙ ሰዎች ሪስፖንድ አድርገናል እንደሚገኝ እና ትልቅ ዝግጅት ነው ያለን። ስለዚህ ሁሉ ሰዎች በጥሪያችን አክብረው እንዲገኙልን መልዕክት የላኩም መልዕክት ያላኩም ሰዎች እንዲገኙልን በዚህ አጋጣሚ ጥሪያችን እናስተላልፋለን። እኛን ጀምረዋለን። ሌሎች ትውልዶች ተረክበው ደግሞ እንዲያሳድጉት ነው የምንፈልገው። ምክንያቱም የመጀመሪያ ጄኔሬሽን ነን እኛ እዛ አውስትራሊያ ያለን፣ አንቺም እኔም ከኔ በፊት የሚያሉ ሰዎች ማለት ነው። የሆነች ክብሪት ጭረን ማለፍ እንፈልጋለን። ያቺ ነገር እየነደደች ብዙ ቦታ ብርሃን እንዲሆን እንፈልጋለን እና በዚህ አጋጣሚ ደግሞ ሳላመሰግን የማላልፈው ይህንን ስራ ለመጀመር መጀመሪያ የጀመሩ ወገኖች እና ይህንን ሀሳብ ይህንን ራዕይ ያፈለቁ ወገኖችን ሳላመሰግን አላልፈው። አሁን የሁላችን ሆኗል። ሁላችንም ወደ እዚህ ውስጥ እንድንገባ ግፊት ያደረጉ ወንድሞች፣ እናቶችን በዚህ አጋጣሚ እንኳን ደስ አላቸው ልል እፈልጋለሁ። የሚካሄደው ጁን ትዌንቲ ትዌንቲ ዋን ነው። አድራሻው ቱ ላንድ ስትሬት ዊንተርዝቪል ሪጂም ፋንክሽን ሴንተር ነው። ፎር ሰርቲ ፒ ኤም ይጀምራል። ስለዚህ ሁላችሁም በዛ ቦታ እንድትገኙልን በአክብሮት በድጋሚ ጥሪያችንን እናስተላልፋለን። ምናልባት ለመደወል ለምትፈልጉ ሰዎች እና ቦታ ቢጠፋችሁ አድራሻውን እንገልጻለን። ፎን ናምበር ዜሮ ፎ ዜሮ ስሪ ፎር ናይን ዋን ስሪ ሰቨን ዜሮ ደግመዋለሁ። ኦ ፎር ኦ ስሪ ፎር ናይን ዋን ስሪ ሰቨን ዜሮ። በዚህ ብትደውሉ የበለጠ መረጃ ማግኘት ትችላላችሁ ማለት ነው። አመሰግናለሁ። ማርታንም አመሰግናለሁ፣ ኤስዴሲንም አመሰግናለሁ። ጊዜያቸውን ስለሰጣችሁ እናመሰግናለን። አቶ ቀድሰው ሁነኛው የኢትዮጵያ መረዳጃ እድር በሲድኒ ሰብሳቢ፣ መልካም ጊዜ እንዲሆንላችሁ እንመኛለን። እንኳን አደረሳችሁ። በድጋሚ እንኳን አብረን አደረሰን። እኛም እናመሰግናለን። መልካም ይሽልማል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።